የዘንድሮው የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ከሰኔ 27 ጀምሮ እንደሚሰጥ የትምህርት ሚኒስቴር አስታውቋል። የፈተናው ትናንት መቋረጥ አዲስ አበባ ውስጥ ላሉ ተፈታኞች አሳዛኝ መሆኑን ቪኦኤ ያነጋገራቸው አንዳንድ ተማሪዎች አስረድተዋል። ኦሮሚያ ውስጥ የሚገኙ ተማሪዎች የመዘጋጃ ጊዜ አላገኙም ያሉ የክልሉን የተቃውሞ እንቅስቃሴ የደገፉ ወገኖች የፈተናው መሰረቅና መቋረጥ ከዚሁ እንቅስቃሴ ጋር የተገናኘ መሆኑን እየገለጹ ናቸው። መንግሥት በመረጃዎቹ ላይ እስካሁን መግለጫ አልሰጠም። እስክንድር ፍሬው ተጨማሪ ዘገባ አለው። የኢትዮጵያ የ12ተኛ ክፍል መልቀቂያ ፈተና እንዲቋረጥ የተደረገው ትናንት ጠዋት ነው። የመጀመሪያ የሆነው የእንግሊዝኛ ቋንቋ ፈተና በማህበራዊ ድረገጾች ከተሰራጨው ጋር እንደሚመሳሰል መረጋገጡ ለመቋረጡ ምክንያት መሆኑን የትምህርት ሚኒስትሩ ሽፈራው ሽጉጤ ገልጸዋል። ፈተናውን የሰረቁና በማህበራዊ ድረገጾች እንዲሰራጭ ያደረጉ ሰዎችን በመለየት ለህግ እንደሚያቀርቡም ተናግረዋል። ፈተናው ከሰኔ 27 እስከ 30 እንደሚሰጥም የትምህርት ሚኒስቴር ዛሬ አስታውቋል። በተሰረዘው ፈተና ምትክ በመጠባበቂያነት የተያዘው ፈተና እንደሚሰጥ ነው የጠቆመው። ተማሪዎች በዚህ የአንድ ወር ጊዜ ውስጥ ዝግጅት እንዲያደርጉም አሳስቧል። ለቪኦኤ አስተያየታቸውን የሰጡ ተፈታኝ ተማሪዎች ግን በሁኔታው ማዘናቸውን ገልጸዋል። ስልክ በመደወል ያነጋገርኳቸው እነዚሁ የአዲስ አበባ ከተማ ተፈታኞች ይህንኑ ነው ያንጸባረቁት። በሰበት አካባቢ ነዋሪ የሆነው ወጣት አንዱ ነው። አሁን ጊዜያችን ላይ እንደመጫወት ማለት ነው ወይ፣ ትምህርት የለም ወይ ምንም የምንሰራው ስራ የለም። ምክንያቱም ከፊታችን ፈተና ይኖራል ስለዚህ አንድ ወሮንም ሙሉ በቃ በጊዜያችን እንደመቀለድ ማለት ነው። ምክንያቱም እኛ ለፈተናው ተዘጋጅተን ጨርሰናል። ከፊት ያለውን አንድ ወር ወይ ሌላ ስራም እንዳንሰራ በዚህ በፈተና ሀሳብ ውስጥ ነው ያለ ነው ስልህ ደግሞ እስከ ዛሬ ግባችን ግንቦት ሀያ ሁለት የሚል ነበር። ያንን አይተን ነበረ ስንሰራ ነበረ። ጀሞ አካባቢ እንደምትኖር የገለጸችው ወጣትም ይሄንኑ ሀሳብ አንጸባርቃለች። ከሀያ ሰባት እስከ ሰላሳ ተብሏል። ከዚህ በኋላ አንድ ወር ጊዜ በጣም ማለት በጊዜያችን ነው የተጫወቱት። በጣም ተናደና ሁላችንም ማለት ነው እና ይ ነው በጊዜያችን በጥንቀላታችንም እየተጫወቱ ነው። ፈተናው መሰረቁን ግን ቀደም ብላም ታውቅ እንደነበር ይህቺው ወጣት ታስረዳለች። አብዛኛውን ፌስቡክ ተጠቃሚው ተማሪ በአብዛኛው ይደርሰዋል ብዬ ያስባለሁ። ምክንያቱም ጥያቄውን መልሶቹ ሶስት ተደርገው ነበረ ከፈተናው በፊትም ከፈተናው በኋላም የተለያዩ ነገሮች በውስጥ ተደርገው ነበረ። ተማሪው በአብዛኛው ይደርሰዋል። ጊዜ አስባሉ። ደርሶታል? አንቺ ደርሶች ነበር መጠየቅ ከቻልኩኝ? አዎ ደርሶ ነበር። ፈተናውን ነበር ያየሽው? መልሱን ነው። የስንቶቹን ነበር ያየሽው? አንቺ የስንቱን ፈተና ስንት ነበር የምትፈተኝ? መጀመሪያ ፈተናዎቹን ፈተናዎችን ዘርገር የሚኝና፣ የትኞቹን ነበር የተመለከትሽው በፌስቡክ ወይም በሌላ ማህበራዊ ተገ? ያው በፌስቡክ ተመልክቼ ነበረ። ኢንግሊሽ ማትማቲክስ፣ ሁለቱን ሳብጀክቶች ተመልክቼ ነበር። ፌስቡክ ላይ መልሶቹንም ጥያቄዎችን ተመልክቻል። ከዓለም ባንክ አካባቢ ያነጋገርኩት ወጣት እንደሚለው ደግሞ የፈተናው መቋረጥና መራዘም ሁለት አይነት ስሜት አስከትሏል ተማሪው የተቀላቀለ ስሜት ነበር የነበረው በመራዘሙ ደስ ያለውም አለ የተከፋም አለ ብዙ ለክረምት ብዙ ነገር ያሰበ ተማሪ የተከፋ አለ በእርግጥ እንግዲህ በሁለት ከፍልሃቸዋል የተከፋም አለ ደስ ያለውም አለ ብለሃኛል ደስ ያላቸው በምን ምክንያት ነው ደስ የሚላቸው የከፋቸውስ በምን ምክንያት ነው የሚከፋቸው? ደስ ያላቸው በመራረሙ የመዘጋጃ ጊዜያቸው እንደሚደዝምላቸው ነው የታያቸው። የከፋን ደግሞ በዚህ ጊዜ ውስጥ ስለተቀየረብን በፈጠረብን ስሜት ምክንያት ደስ አላለንም። ብዙ ያሰብነው ነገር ነበር፣ እሱ ሲስተጓጎልብን ነው። በአገሪቱ ታሪክ ያልታየ የተባለው የሁለተኛ ደረጃ መልቀቂያ ፈተና መሰረግ ግን ማነጋገሩን ቀጥሏል። ፈተናው መቋረጡ እንደተሰማ ከተራ ስርቆት በዘለለ እንድምታውን ምክንያቱን አስፍቶ ያሰበ የተነተነ መግለጫ አልወጣም። በማህበራዊ ድረገጽ የተሰራጩ አንዳንድ መረጃዎች ግን ካለፈው ህዳር ጀምሮ በኦሮሚያ ሲካሄድ ከቆየው የተቃውሞ እንቅስቃሴ ጋር አገናኝተውታል። በክልሉ ያሉ ተማሪዎች በቂ የመዘጋጀት እድል ባለማግኘታቸው የፈተናው ጊዜ እንዲራዘም ሲጠይቁ መቆየታቸውን እነዚሁ መረጃ ዎች ይጠቅሳሉ። የፈተናው መሰረቅና የሚሰጥበት ቀን መራዘም የእነዚህን ተማሪዎች ጥያቄ በደገፉ ወገኖች የተደረገ እንደሆነም መረጃዎቹን ያሰራጩት አካላት እምነት ነው። ካነጋገርኳቸው የአዲስ አበባ ተማሪዎች አንዱ እንደሚለው በጉዳዩ ላይ ጥርት ያለ መረጃ የለም። በእርግጥ ፈተና በዛ አካባቢ ላይ እንደሚሰጣል ብዬ አልገመትም። ነገር ደግሞም ብዙ ጊዜ በዛ አካባቢ ያለው ፈተና ይተራዝሟል የሚባልም ነገር ሰምቼ ነበረ። እነዚህም የማህበራዊ ድረገጽ መረጃዎችም ከተለያዩ አካላት ማረጋገጥ አልተቻለም። በኢትዮጵያ መንግስት በኩል የትምህርት ሚኒስትሩን ሽፈራው ሽጉጤን ለማነጋገር ትናንትናና ዛሬ ያደረግኩት ጥረት አልተሳካም። ወደ ኦሮሚያ ክልላዊ መንግስትም ደውያለሁ። ለጊዜው ምላሽ አላገኘሁም። የክልሉም ሆነ የፌዴራሉ መንግስት በምንም አይነት መንገድ በጉዳዩ ላይ ያሉት የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። ለዚሁ ትናንት ተጀምሮ ለተስተጓጎለው የዘንድሮ የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና መቋረጥ በውጭ ሀገር የሚገኝ የኦሮሞ ተሟጋች ነኝ የሚል ቡድን ኃላፊነት ወስዷል። በምህጻር ኦኤምኤን ተብሎ የሚጠራው የኦሮሞ ሚዲያ ኔትወርክ ዲሬክተር ጃዋር መሐመድ ማምሻውን ለቪኦኤ በሰጠው መግለጫ ከስድስት ወራት በላይ ተቃውሞ ሲያካሂዱ የነበሩ የኦሮሚያ ክልል ተማሪዎች የመማር እድል ስላልነበራቸው በተለይ የክልሉ ፈተና ለሌላ ጊዜ እንዲተላለፍ መንግስት ተጠይቆ ነበር ብሏል። መስታወት አራጋው አነጋግረዋለች። እንግዲህ እንደሚታወቀው ላለፉት ስድስት ወራት በኦሮሚያ ውስጥ የሕዝብ ተቃውሞ ነበረ። በዚህ ተቃውሞ ውስጥ በግንባር ቀደምነት ሲሳተፉ የነበሩት ተማሪዎች እንደመሆናቸው መጠን ትምህርት ቤቶች በአብዛኛው ዝግ ነበሩ። ስለዚህም መንፈቅ ዓመት ያህል ተማሪዎቹ በተረጋጋ መልኩ ትምህርት ሲማሩ ስላልነበሩ ለፈተና ዝግጁ መሆን አልቻሉም። ከዚህ የተነሳ የዛሬ ሁለት ወር አካባቢ ቤተሰቦች፣ ተማሪዎች እና መምህራን ለየወረዳው ትምህርት ቢሮዎች በደብዳቤ መጽሀፍ በአካል በመድረስ የአስራሁለተኛ ና የአስረኛ ብሔራዊ ፈተናዎች ጊዜ ተራዝሞ የመዘጋጀ ጊዜ እንዲሰጣቸው ጥያቄ ያቀረቡ ከዛም የምሁራን እና የሀገር ሽማግሌዎች የኦሮሚያን ትምህርት ቢሮ ኃላፊዎች በማነጋገር ፈተናው የፍትራዊ ጊዜ እንዲራዘም ጥያቄ ያቀረቡ የኦሮሚያ ባለስልጣናትም ወደ ፌዴራል መንግስት አቅርበው የፌዴራል መንግስትን ሲጠይቁት ጥያቄው ተቀባይነት ሰላ ሳያገኝ መቀረና ፈተናው እንዲወስዱ እንዲገደዱ ተደረገ። ይህ ውሳኔ በተወሰነበት ጊዜ ውስጥ ለውስጥ ሲደረግ የነበረው ሙከራ ወደ ውጭ ወጥቶ ጫና ማድረግ አስፈላጊ ስለሆነ ከፌዴራል መንግስት እስከ ወረዳ ድረስ ያሉ የትምህርት ቢሮ የትምህርት ጉዳይ ኃላፊዎች ስልኮችን በኢንተርኔት በማሰራጨት በኢትዮጵያ ውጭ ሀገርም የስልክ ጥሪ ተደርጎ ሰው እንዲማጸናቸው ናቸው ተደረገ። ይህ መጠነ ሰፊ የሆነ ተማጽኖም አድማጭ አላገኘም። እናም ያው ፈተናው እንዲወሰድ ግዴታ ሆኖ ተገፋበት። ፈተናው እየተቃረበ በሄደ ቁጥር የመጨረሻው እርምጃ የተደረገው ይህ ፈተና በማንኛውም መልኩ ካልተቋረጠ በስተቀር ይህ ትውልድ ሙሉ በሙሉ ከፈተናውን የሚወድቅበትና የሚጎዳበት መሆኑ ስለታሰበበት ፈተናው መስተጓጎል አለበት በሚል ይሄ እዚህ ላይ ሰሩ የነበሩ ልጆች ፈተናው በእጃቸው በማስገባት መጠባበቅ ጀመሩ። ፈተናው አንድ ቀን ሲገረው የዚህ ፈተና ኮፒ ለትምህርት ሚኒስቴር ተላከ። ፈተናው በእጃችን ያለው ለትምህርት ሚኒስቴር። ለማን ለማን? ለትምህርት ሚኒስቴር ባለስልጣናት። እነማን ናቸው? ስማቸው ልትነግረኝ ትችላለህ? ከሚኒስትሩ ጀምሮ የፈተና ኃላፊዎች ኪኪ የሆኑ በዚህ ላይ ወሳኝ ናቸው የተባሉ ሰዎች እንደደረሳቸው መረጃ አለን። እናም እነዚህ ሰዎች ሰጥቶት ነው በእጃችን ገብቷል። ቢያንስ በኦሮሚያ ካንስል አድርጉት፣ በሌላው ብሔራዊ ክልሎች እንዲቀጥል የሚል ማሳሰቢያ ተሰጣቸው። ይህንን ማሳሰቢያ ከማቀበል ይልቅ ሄደው ወደ ሚዲያ በመውጣት ምንም የሚወጣ ፈተና የለም፣ ነገ ተረጋግታችሁ ፈተና ውሰዱ ወደሚል ሲኬድ ፈተናው በኢንተርኔት ተሰራጨ። ፈተናው በኢንተርኔት ከተሰራጨ ማን ያሰራጨው ይህንን ፈተና በኢንተርኔት? ይሄንን እንግዲህ በተደራጀ መልኩ ዋና ዋና የሆኑ በሶሻል ሚዲያ ስፋት ያላቸው ተከታይ ያላቸው ሰዎች ላይ ተልኮ እኔም ሌሎችም ደርሶን ወደ ማሰራጨት ሄድን። ከተሰራጨም በኋላ እራሱ ውሸት ነው ወደ ማለት የሄዱበት ሁኔታ ነበረ። በማግስቱ ለማመን ተገደው ካንስል አድርገውታል። ፈተናው እንዴት እጃችሁ ሊገባ ቻለ? በመጀመሪያ ደረጃ ከየት በየት እና በምን ሁኔታ የሚለውን ለመግለጽ አስፈላጊ አይደለም ለሰዎች ደህንነት ሲባል። አሁን የኦሮሚያ ወጣቶች እያነሱት ጉዳይ ነበረ። በዚህ ጉዳይ ላይ መንግስትም ከኦሮሚያ ክልል ጋር በመደራደር ላይ ነበር የነበረው። አሁን ብሔራዊ ፈተና ላይ ይሄንን ማምጣቱ መፍትሄ ነው ብላችሁ ታስባላችሁ? ግዴታ ነው ግዴታ ነው። ምክንያቱም ቅድም እንዳልኩሽ ተጎድተዋላ ልጆቹም አንደኛ ሲታሰሩ ሲገደሉ ነበር። ያ ብቻ አይደለም። እስቲ አስቢው አንቺ የአስራ ሁለተኛ ክፍልን ትምህርት ለስድስት ወር ሳትማሪው ፈተናውን ተፈተኝ። ለዛውም ሌላ ክልል ላይ ሰው በተረጋጋ ሁኔታ ሲማር ከነበረ ተማማሪ ጋር ነው የምትወዳደረው። አስራ ሁለት ክፍል ፈተና ማለት ብሔራዊ ውድድር ማለት ነው። አንቺ ስድስት ወር ሳትማሪ እኔ ስድስት ወሩን በደንብ ተምሬ ሁለታችን ተመሳሳይ ፈተና ወስደን እንወዳደር ቢባል ፌር ይሆናል ወይ? ተቀባይነት ሊኖረ ይችላል ወይ? ያ ፈተና ትክክለኛ ሊሆን ይችላል ወይ? የሚለው መታየት አለበት እና ይህን ፈተና ከወሰዱ እነዚህ ልጆች እንደሚጎዱ ታስቦ ነው በነገራችን ላይ ለኦሮሚያ ተማሪዎች ብቻ መድሮ ለማድረግ እነሱ ለመጥቀም ታስቦ ቢሆን ኖሮ ፈተናው ውስጥ ለውስጥ ማሽሎክሎች ይቻል ነበረ። ያ አይደለም የተደረገው። ፈተናው እንዳለ በሀገሪቷ ሁሉም ሰው አግኝቶት ፈተናው እንዲሰረር መንግስት መገደድ አለበት የሚል ውሳኔ የተወሰነ። እሺ፣ አቶ ጃዋር በጣም ነው የማመሰግነው። እንግዲህ ሌሎች ጥያቄዎች ከህዝብ ወይም ከአድማጭ ከመጣ እንዲሁ መልሰ እንደውለን ጥያቄዎቹን ወደ እናንተ እናቀርባለን። ስለዚህ ፈተና ጉዳይ አመሰግናለሁ። ለዛሬው እኔም አመሰግናለሁ።